እናንተ ይሁን ጋቢና ቪኦኤ ጀመረ ከአሜሪካ ድምፅ ዛሬ ምሽት ከሚቀርቡላቸው ዝግጅቶች መካከል የተሳሳተ ኢንፎርሜሽን እንዴት መታገል እንችላለን? ቴክኒካሊ፣ በእውቀት ደረጃ እንዴት መታገል እንችላለን? ምክንያቱም ሰላሙም የሚያደፈርሰው ጦርነቱም አጋዥ ሚና ነበረው ይሄ የተሳሳተ መረጃ። በመቀለ ከተማ የሚገኘው የአሜሪካን ኮርነር ማዕከል ወጣቶች ለሰላም መስፈን የሚያበረክቱበትን መንገድ ለማገዝ ጥረት እያደረገ መሆኑን አስታውቋል። ሙሉ ዘገባው በምሽቱ ይቀርባል። ሌሎች ጉዳዮችም የተካተቱበትን መሰናዶ ሀብታሙ ስዩ መራለው፣ የምስልና ድምፅ ቅንብሩን ደግሞ ብርሃን ኃይሉ ትመራለች። አብራችሁን አምሹ። ወደ ቀዳሚው መሰናዶ እንሻገር መቀለ ከተማ የሚገኘው የአሜሪካን ኮርነር ማዕከል ወጣቶች በሰላም ግንባታ ላይ ድርሻ እንዲኖራቸው ለማገዝ እየሰራ መሆኑን ገልጸዋል። ይህው የወጣቶች ማዕከል ከሰሜን ኢትዮጵያ ጦርነት ፍጻሜ በኋላ ላለፈው አንድ ዓመት በስልጠና እንዲሁም ነጻ የቤተሰብ መጽሐፍትና ነጻ የቤተ መጽሐፍትና ይቅርታ የኢንተርኔት አገልግሎትንም እየሰጠ ይገኛል። ሙልጌታ ጽባ ቀጣዩን ዘገባ ልኩልናል። በመቀለ ዩኒቨርሲቲ ቅጽር ውስጥ በሚገኝ የአሜሪካ ኮርነር የእንግሊዝኛ ቋንቋ በበጎ ፍቃድ የሚያስተምረው ለአለም ተጫነም ማዕከሉ ለእርሱና ለሌሎች ወጣቶችም ምቹ ሁኔታ እየፈጠረ እንዳለ ይናገራል። ቮለንቴር በበጎ ፍቃደኝነት እያገለገልኩ እገኛለሁ። በተጨማሪ ደግሞ አሜሪካን ኮርነር ለኦፕን ፕሮግራም እኔን በማጨት የትምህርት እድል እንድወስድ ቨርቹዋሊ ኦንላይን ትምህርት እንድወስድ በሰጠኝ እድል ያንን ተጠቅሜ የኦሪንቴሽኑ ፕሮግራም ጨርሼ ዋናውን ኮርስ ጨርሼ ከጆርጅ ሜሰን ዩኒቨርሲቲ የጨረስኩበትን ሰርቲፊኬት ባለፈው ተቀብያለሁ ማለት ነው። ያጠናውት ደግሞ ቲቺንግ ኢንግሊሽ ቱ ያንግ ለርነርስ ነው። ለዚህ እኔ የምለው እዚህ በየሙያችን ብንመጣ የሆነ ነገር ስለሚኖር እዚህ አካባቢ ያለን ሰዎች ብቅያል ሴንተሩ የሚሰጠውን ትሬኒንግ፣ አንዳንድ እድሎችን፣ ኔትወርኪንጎችን ብንጠቀም ብዬ ለማለት እፈልጋለሁ። በ2012 ዓ ም ጥር ወር ላይ ስራ የጀመረው ይህ ማዕከል ከሰሜን ኢትዮጵያው ጦርነት ፍጻሜ በኋላ ወጣቶች በሰላም ግንባታ ላይ ተሳታፊ እንዲሆኑ ትኩረት አድርጎ እየሰራ እንደሚገኝ የማዕከሉ አስተባባሪ ሽሻ ዕቋር ገልጿል። የተሳሳተ ኢንፎርሜሽን እንዴት መታገል እንችላለን? ቴክኒካሊ በእውቀት ደረጃ እንዴት መታገል እንችላለን? ምክንያቱም ሰላሙም የሚያደፈርሰው ጦርነቱም አጋዥ ሚና ነበረው ይሄ የሚያነሳት ስለዚህ ሰላምን ሰስቴን እንድናረግ ራሳችንም ባልተገባ ቦታ ወይም ውሳኔ ውስጥ እንዳንገባ የተጣራ እና ትክክለኛ ኢንፎርሜሽን መውሰድ እንዳለብን ሁሉንም ያምናል። ሁሉም ሰው መተግበሩ ላይ ነው። ይህንን ሊተገብሩ በሚችሉበት መልኩ ስልጠናዎችን ወስደዋል። ይህንን ስልጠና ከወሰዱ በኋላ ወደ ውጭ ወጡ፣ ማህበረሰቡን ሲያነቁ፣ የማንቃት ስራ ሲሰሩ አይተናል። ሌላው የማዕከሉ ተጠቃሚ ምሕረት አበርሀ እየተባለ የመቀለ ዩኒቨርሲቲ ተማሪ በበኩሉም ከጦርነቱ በኋላ በትግራይ እንደዚህ አይነት ማዕከሎች እንደዚህ አይነት የሳይንስ፣ የትምህርት፣ የትሬኒንግ ሰንተሮች መኖራቸው በጣም ጠቃሚ ነው። ሰላሙን ለመስጠበቅ ያለውን ችግሮች ለመፍታት በቀላሉ ወጣቱ እዚህ ማዕከል ተገኝቶ እንዲያነብና ከዓለም ላይ ያለው ላይፍ ማይንድ የሆኑ ሰዎች እንዲገናኝ በጣም አጋዥ ነው ብዬ አስባለሁ። በመቀሌ ዩኒቨርሲቲ የሶስተኛ ዲግሪ ተማሪዎች በአሜሪካን ኮርነር በሚገኘው አነስተኛ ሰራተኛ አዳራሽ በየሳምንቱ ሴሚናር ያዘጋጃሉ። አረጋዊ ገብረ ሚካኤል ከሰሚናሩ ተሳታፊዎች አንዱ ነው። አሜሪካን ኮርነር ለእኛ አንድ ከሚሰጠው ጥቅም አንጻር አንድ የማቴሪያል ነው። መጽሐፍቶችን እናነባለን። ኢንተርኔት አክሰስ አለ። ኮምፒውተርን መጠቀም እንችላለን። ሌላ ይህንን አዳራሽ በየሳምንቱ ሰሚናር እናዘጋጅበት አመቻችቶልናል ስላይድም ሳንቸገር አዳራሹም አሪፍ ነው ለስሞል ሳይዝ ስለዚህ የአዳራሽና የሪሶርስ አገልግሎት እያገኘና ማዕከሉ ተተኪ ትውልድ የሆኑ ወጣቶች ክህሎታቸውን በማሳደግ ቀና ሕይወትና ብሩህ ተስፋ እንዲኖራቸው ለማድረግ እየሰራ እንዳለም የመቀለ አሜሪካን ኮርነር አስተባባሪ ሽሻ ያቋር አመልክቷል። ፖስት ኮንፍሊክት ላይ የድህረ ጦርነት ላይ በጣም ብዙ እንትኖች አሉ ክራይሶች አሉ። እንደሚታወቀው ወጣቶች ብጅታዎች ውስጥ ናቸው። ወጣቶች ፊቸራቸውን ዲዛይን የሚያደርጉበት ቬኑ ይፈልጋሉ። ወጣቶች መደናበሮች ይታያሉ። መወሰን ላይ ምንድነው ማድረግ የምፈልገው ምንድነው መሆን የምፈልገው የሚሉ ነገሮች ላይ ድንብርብር የሚልበት ኮንዲሽኖች አሉ። በፖስት ኮንፍሊክት ላይ እንደ ማህበረሰብ እንደዚያ አይነት ስቴት ኦፍ ቢይንግ ይታያል፣ ከሁላችን አንጻር ስናይ ማለት ነው። ስለዚህ ይህን ኮርነር ይሄኛውን መደናገሮች ወይም ይሄ የጥማት ናውሌጅ ኤንድ ስኪል ወይም ደግሞ እውቀትና ክህሎት መሰረት ያደረገ ስልጠና የሚፈልጉ ግን እሱን በማጣት ጥፋታቸው የሚፈጠርባቸው ድብርት የሚፈጠርባቸው መደናገር የሚፈጠርባቸው አሉባልታ ቦታ ላይ መዋል የሚለውን ነገር ላይ ይህንን ኮርነር አጋዥ ነው፣ ይህን ፊል ያደርጋል። በኢትዮጵያ አሜሪካን ኮርነር በመባል የሚታወቁ የወጣቶች ማዕከላት በዋና ከተማዋ አዲስ አበባ ሁለት በጅማ፣ በባህር ዳር፣ በድሬዳዋና በመቀለ ከተሞች አንዳንድ ይገኛሉ። ለአሜሪካ ድምፅ ሙልጌታ ጽባሃ መቀለም ሙሉጌታን ለቀደሙ ዘገባ አመሰግናለሁ። እኛ ለእኛ የወጣቶች አገልግሎት የከፍተኛ ትምህርት ተቋማትን ለመቀላቀል ህልም ያላቸውን ተማሪዎች ለማገዝ የሚንቀሳቀስ የትውልደ ኢትዮጵያን ተነሳሽነት ነው። እስካሁን ድረስ ከ150 በላይ ተማሪዎችን በአስፈላጊ ምክሮችና በመሰረታዊ ስልጠናዎች ካለሙበት እንዲደርሱ ያገዙ። አገልግሎት የተመሰረተው የከፍተኛ ትምህርት እድልን ለማግኘት የሚገጥሙ ጠውረዶችን ለማቅለል ባለሙ ሌሎች ትውልደ ኢትዮጵያን ወጣቶች ነው። ከመስራቾችና ከተሳታፊዎች ጋር ያደረግነው ቆይታ በመቀጠል ይቀርባል። እኔ አማኔ ላይ ያነባለው አንዱ የፕሮግራም መስራች እና በአሁን ሰዓት ደግሞ የፕሮግራም ኮኦርዲኔተር ነኝ። ከዩኒቨርሲቲ ሮቸስተር ቶኒኮኒ የተመረኩት በአሁን ሰዓት ደግሞ ማስተርሴን እየሰራ ገኛለሁ። ወደፊት ጎሌ ወይ ሜዲካል ስኩል የሚሄድ ማሳለ አለን። ቲተመስገን እባላለሁ። ሌሊ ውስጥ የኢቦርድ አባል ነኝ። ከጀመርኩ ሶስት ዓመት ሆኖኛል። በአሁን ሰዓት ኒውትሪሽንስት ነኝ። ዊክ ውስጥ እሰራለሁ እና ማስተርሴን በሄልዝ ፕሮሞሽን ማኔጅመንት ተመሪያለሁ። ሰላም ኢሎና አስመሮ እባላለሁ። በአሁኑ ሰዓት የሁለተኛ ዓመት የባዮሎጂና ባዮኬሚስትሪ ተማሪ ነኝ። ዩኒቨርሲቲ በ2022 ተመራቂ ነበር። ከሃይስኩል የኢያሊ መንቲ ነበርኩኝ። በአሁኑ ዓመት ተመልሽ መትር አርጋለሁ። ይህን እኛ ለእኛ የተባለውን አገልግሎት መርሃ ግብር ለመጀመር የገፋፏችሁ ምክንያቶች ምን ነበሩ? ኤሊን የጀመር ነው ቶኒቶኒ ላይ ነበረ። ፓንደሚክ ሁሉም ነገር በተዘጋበት ጊዜ ነበር የጀመር ነው ግን ከዛ በፊት እኔና አራት አምስት ወደ ሽ የጀመረ ፕሮግራሙን ከዛ በፊት ኢንዲቪዥዋሊ እንረዳ ነበር ተማሪዎች ኮሌጅ የተገባም በኋላ ኢንዲቪዥዋሊ ሴማ መጽሐፍ እንዳለባቸው ስኮላርሽፕ ምን አፕላይ ማድረግ እንዳለባቸው እንረዳቸው ነበር። የዛን የፓንደሚክ ላይ ወደነ ሲዘጋ፣ ለምን አንድ ላይ ለሰመር ብቻ ለምን አንረዳቸው፣ የተወሰነ ወርክሻፖች ኦርጋኒዝ አድርገን እንረዳ ብለን ነበር የጀመርነው። በዛ በሰዓት ስንጀምረው በጣም ብዙ ሰው አፕላይ አደረገ። ብዙ ስንነግራቸው ፕሮግራም በዛ ሰዓት እንደዛ ሲሆን ለምን እንደዚህ ከሆነ ለምን አንቀጥልም ፕሮግራም ከዚህም በተረፈ አመቱ ሙሉ እርዳታ የምንቀጥልና የት እንደሚደርስ እኒህ ብለ ነበር የጀምረ ነው። በከፍተኛ ትምህርት ውስጥ ማለፍ ለትልቅ ስኬት እና ለትልቅ ውጤት እንደሚያበቃ ሲነገር እንሰማለን። ሂደቱ የራሱ የሆኑ ውጣ ወረዶች እንዳሉ ይሰማል። ከሁለተኛ ደረጃ ትምህርት ወደ ከፍተኛ ትምህርት፣ ወደ ዩኒቨርሲቲ፣ ወደ ኮሌጅ መሄድ የሚፈልጉ ሰዎች የሚገጥሟቸው ችግሮች ምንድን ናቸው? እስቲ ከልምዳችሁ ንገሩኝ። አመንቲ፣ ወደ አንች ልመለስ። ያው በመጀመሪያ ፕሮሰሱ ምን እንደሆነ አለማወቅ ነው፣ ወይም ደግሞ ከየት እንጀምር የሚለውን ነገር አለማወቅ ነው። ምክንያቱም የመጀመሪያ ስትሆን ስፔሻሊ ላይክ ፋሚሊ ውስጥ አንተ የመጀመሪያ ከሆን እዚህ ሀገር ኮሌጅ ለመሄድ ፕሮሰስ የምትጀምረው ምን ማድረግ አለብን፣ ከየት መጀመር አለብን፣ የት ኮሌጆች አፕላይ ማድረግ አለብኝ የሚሉት። ከዛ ደግሞ ኮሌጅ አፕሊኬሽን ስናነሳ ደግሞ በውስጡ ብዙ ብዙ እንትን የሚሉ ነገሮች አሉ። ኤሴ መጻፍ አለ፣ አስተማሪዎችን ሪኮሜንዴሽን መጠየቅ አለ። ሰው እነዚህ እነዚህ ነገሮች ከየት ጀምር፣ የት ላድርገው የሚለው ቻሌንጅንግ ይሆናል፣ አለማወቁ ማለት ነው። ለዛ ነው እኛም በዚህ ልጆችን ጋይድ ለማድረግ ስፔሻል ከሃይስኩል ከዘጠነኛ ክፍል ጀምሮ ስለሆኑ ልጆች ያሉን አብረውን ሊቆዩና አስራ ሁለተኛ ክፍል ላይ ሲደርሱ ፕሮሰሱን ሊጀምሩ ሲሉ ዋን ቱ ዋን፣ ደግሞ ወርክሾፖችንም በማዘጋጀት በዛ ስተርት ለመርዳት ነው የሞከርነው። እንግዲህ እናንተ በዘረጋችሁት መርሃ ግብር ውስጥ በርካታ ተማሪዎች ተጠቃሚ እንደሆኑ፣ በከፍተኛ ትምህርት ተቋማት ውስጥ እንደሚገኙም ሰምተናል። ከነዛ መካከል እንግዲህ አንዷ ዛሬ አብራን አለች። ኤሎን እኛ ለእኛ በዘረጋቸው ተግባራት ውስጥ በመታቀፍሽ ምን አተረፍሽ? በምን ደረጃ ተጠቃሚ ሆንሽ? በብዙ ተጠቀም ያለው ለኛ ፕሮግራም ብዙ ልቤ ውስጥ ከፍተኛ ቦታ ያለው ድርጅት ነው። አማንን ፐርሰናሊ ነበር የምንታወቀው ሃይስኩል ከመግባት በፊት እሱ ነው ኢንቫይት አድርጎኝ መንቲ የሆንኩት ከዛ ከአመንቲ ጋር በማቺንግ ፕሮሰስ ውስጥ በሜጀር ወይ በኢንትረስት አላይን የምታደርገው ሰው ጋር ነው አብረን የምንመደበው። ከአመንቲ ጋር ተመሳሳይ የሳይንስና የሄልዝ ኢንትረስት ስለነበረን አብረን ሜንቶር የሆነች በጣም ከሚከብዳቸው ከሚከብዱት ነገር ስለ አስራ ሁለተኛ ክፍል ኮሌጅ አፕሊኬሽን ፕሮሴስ ይሄ የብቸኝነት ስሜት ነው እኔ ብቻ ነኝ ይህንን አፕሊኬሽን የምፈጽመው አስተያየት የሚሰጠኝ ሰው ላይኖር ይችላል። ያግዘኝ ጥያቄ ሲኖረኝ ይረዳኛል ብዬ ማሰብ ሰው ላይኖር ይችላል። እና ኤሴም በመጽሐፍ በሆነ ብዙ ኤሴዎች ይጠይቃል። ወይ ስኮላርሽፕ ቢሆንም የክላስ የትምህርት ቤቶች አፕሊኬሽን ቢሆንም ብዙ ጽሑፍ ይጠይቃል። በእሱ በጣም ፊድባክ በመስጠት በማሻሻል አግዛኛለች አመንቲ። ሌላው ደግሞ ወርክሾፖች በዚህ ፕሮግራም በሚደረጉት ስለ ተለያዩ ስኮለርሽፕ ኦፖርቹኒቲዎች ወይም እንዴት ረዚሜ ኤዲት ማድረግ እንደሚቻል በጣም ረቶኛል። ሶስተኛው ደግሞ አንዳንድ የኦፖርቹኒቲዎች ኢንተርንሽፕ ሊሆን ይችላሉ። አንድ በአስራተኛ ክፍል ያለው የኢንተርንሽፕ ኢንተርን አርጌ ነበረ እና እንዴት ለዛ ሮል አፕላይ ማድረግ እንደምችል እና ረዚሜን እንዴት ነው ማዘጋጅ በጣም ረድተውኝ ነበረ። አይን አብዛኛው ክፍተቱ የሚፈጠረው የሚመስለኝ ብቃት ሊኖር ይችላል ፍላጎት ሊኖር ይችላል፣ ግን እዛ ቦታ ላይ ለመድረስ ያሉትን እሴዎች መጻፍ ወይም ረዚሜን ማስተካከል ሊረተኛል ሰው አልነበረም እና አንድ መጭመጫ የምንፈልገው ደግሞ የሚያስፈራም ጊዜ ነው ፊውቸርህ ትም የት እንደመማር ወይ የት እንደሚሄድ ከአንድ ዓመት በኋላ የማታውቀበት ጊዜ ነው። የዛን ጊዜ አብሮ ቆሞ አይ ትችላለህ፣ ከአንተም ሊሳካል ይችላል ብሎ ኢንከሬጅ የሚያደርግ ሰው በጣም ኢንቫልዩብል ነው በዛ ሰዓት። አማኑኤል ወደ አንተ ልመለስ። ይህንን በማድረግ ሂደት ውስጥ ፈተና ጥለውብን ነበረ፣ ግን ተወጥናችኋል የምትሏቸው አሁንም የሚገጥሟቸውም ካሉ ልታነሳቸው ይችላለ። አባት ፈተናዎች እና ተግዳሮቶች ምን ነበሩ? አንድ ቻሌንጅ ያጋጠመን እስከዛሬ ዛሬ ብዬ የማስበው ሁላችንም የራችን ታይም ኮሚትመንት ያስፈልጋል። እሱን ታይም ከኑሯችን ውስጥ ከሁላችን ቢዚ ላይፍ አለን። እኔም ፎር ኤግዛምፕል ማስተርስ ፕሮግራም ውስጥ ነኝ ቲም ስኩል ነበረ ነው። ሁላችንም ዴዲኬት ታይም ስለምናደርግ ከዛ ወተን ለዚህ ፕሮግራም ታይም ዴዲኬት ማድረግ አንዱ እሱ ይከባድ ነው። ከዛ በተረፈ ደግሞ አንድ ነገር ችግር ብሎ የሚያጋጥምን እዚህ ላይ ተማሪዎች ከመጡ በኋላ ኢንተረስት ሆነው ይመጣሉ፣ ግን ፕሮግራሙ ስከጋቡ በኋላ ይህንን አድርጉ ስንላቸው ኢምፖርታንሱን አያዩትም ያንግ ስለሆኑ

አክቲቭ አይሆንም። ይህ ዶ ኢምፖርታንስ ቻሌንጂንግ ክላስ ለምንድን ነው የምወስደው ቀላል ክላስ እያለ ብለው ነው እንደዛ ብሎ ሊያስባሉ ይችላሉ። ግን ራሳቸውን ቻሌንጅ ባደረገ ጊዜ ወደ ኮሌጅ ትራንዚሽናቸው በጣም ያቀልላቸዋል። ዩዥዋሊ ጎላችን እኛ ተማሪዎችን የሚችሉት ደረጃ ላይ እንዲደርሱ ነው። ከፕናቸው ዩኒቨርሲቲ እንዲገቡ ነው ምንፈልገው እና እዛ ደግሞ ገብተው እንዲወጡ የምንፈልጋለን መግባት ብቻ ሳይሆን። እዛም ኮሌጅ ትራንዚሽን ኦቨርካም አርጋው ሌሎች ቻለንጅ የሚመጣውም ኦቨርካም አርጋው እንዲወጡ ነው የምንፈልገው እና ለዛ መሰረት ለመጣል አሁን እዚህ ሃይስኩል እያሉ ያሉ ራሳቸውን ቻለንጅ ማድረግ አለባቸው። ኢንቮ ማድረግ አለባቸው። ሰው ኦልሬዲ ነው ፕራክቲስ አድርገው ለዛ እንዲደርሱ ነው የሚረዳቸው እዛ ከገቡ በኋላ በራሳቸው ተማምነው እንዲወጡ ይረዳቸዋል። ስለዚህ ላይ ያንን አለማወቅ በኢምፖርታንስ ሜንቶርሽፕ አንዱ ችግር ነው ብዬ አስባለሁ። ወደ ኤሎን ልመለስና ከፍተኛ ትምህርት ከበቃሽ በኋላ ተመልሰሽ ደግሞ በአሁኑ ሰዓት ሌሎችን ለማገዝ እንቅስቃሴ ውስጥ እንደሆንሽ ሰምቻለሁ። እኔም ተመልሼ ከስሬ ላሉ ልጆች የመንገድ አመላካችነቱን ስራ ቀጥላለሁ። እንድት ያደረገች ምክንያቱ ምንድን ነው? ፋይዳውስ ምንድን? ይህም የማድረጉ ትልቁ ነገር ይህ እዚህ ቦታ ለመድረሴ የራሴ ጥረት ብቻ አይደለም። በጣም ብዙ ሰው ነው በእኔ ትምህርት ኢንቨስቲ ያደረገው እጅግ እንትን እና እንደ ግዴታም ብዬ ነው የማስበው። ኢንቨስቲ የተደረገበት ሰውን እንደዚህ ሪሶርስ የተሰጠው ሰው መልሶ መስጠት ለዛ ኮሚኒቲ ግዴታ ነው ብዬ አስባለሁ። የዛ ውጤት ስለሆንኩኝ በራሴ ብቻ እዚህ አልደርስም ነበረ። እና ለሌላ ሰው በእኔ ባለፈበት እና አንዳንዴ ደግሞ ካለፍኩ በኋላ ወደኋላ ሳስባቸው አንዳንድ የምሰጣቸውን ምክር በዛም ቦታ ሆኚ ትልቅ ችግር የመሰለኝ ነገር ወይም እኔ አልደርስበትን ብዬ የማስበው ነገሮች ለካ አሁን ይህን ያህል ትልቅ አልነበሩም እና አንድ ነገር ብነግር ለአንድ ከኔ ከኋላ ላለ ሰው አንድ አድቫይስ ብሰጥ ይህንን ሰጀስ ባረግ ብዙ ጭንቀት ብዙ አላስፈላጊ ጉዞ ሴቭ የሚያደርጉ ይመስለኛል። አልፎ ላለ ሰው ወደኋላ ሲያስብና በአሁን ሰዓት ያው በምችለው መጠን ጊዜ እንደ ተማሪነቴ መጠን ጊዜ ብዙ ላይኖረኝ ይችላል። በማገኛቸው ጊዜ ሴም ይሆናል የሆነ አፕሊኬሽን መላክም ሊሆን ይችላል። ስፔሻሊ መጠን ልካለሁና፣ በጣም ደስ የሚለው የሚያበረታታውም ሌላ ሜንቶሮችን ማየት ነው። ለተማሪዎቻቸው ለመንቲያቸው ኢንቨስት የሚያደርጉትን ሰዓት ሳይ፣ ያም በጣም ኢንስፓይር ያደርገኛል። ይሄ አሁን የጀመራችሁት የእኛ ለእኛ ሜንቶርስ በትምህርት ዙሪያ የማማከሩ መንገድ የማሳየቱ መርሃ ግብር ደርሰው ማየት የምትፈልጉበት ደረጃ ምን እንደሆነ አጠር አጠር እያደረጋችሁ ነገር ሀሳባችን ወደፊት በጣም ብዙ ተማሪዎች መርዳት አክሮስ ዩስ ናጅስ ዲኤንቪ አመቲ እንዳለችው በመላው አሜሪካ በየመርዳት ነው ሀሳባችን። ከዛ በተረፈ ደግሞ ሃይስኩል ተማሪ ብቻ ያሉ ሳይሆን ምድል ስኩል ሌቭልም ወርደን እነሱን ምረተን ወደ ሃይስኩል እንዴት ብዙ ሪሶርሶች አሉ፣ በጣም ብዙ ኦፖርቹኒቲ መውሰድ የሚችሉበት አጋጣሚ ስላሉ እንዴት እነሱን ተጠቅመው ሃይስኩልም ሲገቡ እንዴት ትራንዚሽኑንም ስሙዝ አስፖስብል እንዲሆንላቸው ነው ሀሳባችን። እኔ ትልቁ ምለው እኔ እናንተ በተገናኝበት መድረክ ላይ ያየሁት ትልቁ ጋፕ ከወላጆች ጋር ያለው ነገር ነው እና ወላጆችን ልጆቼ እንዴት ነው እረዳለሁ የሚለው ወይም ደግሞ እንዴት ጋይድ ማድረግ እችላለሁ የሚሉትን በጣም ጋፕ አለ። ስለዚህ ሌላ ኮላቦሬሽን ከወላጆች ጋር ለወላጆች ትሬኒንግ በመስጠት ሊሆን ይችላል። እነሱም ደግሞ ያሳለፉበትን ለሌሎች ሼር ለማድረግ እሱን ከነክሽን መፍጠር እንፈልጋለን። እኛም ያሳለፍንበትን ሼር በማድረግ ከወላጆች ጋር ያለን ኮላቦሬሽን በደንብ አጥብቀን መስራት እንፈልጋለን። በጣም አመሰግናለሁ። አማኔል አመንቲ፣ እና ኤሎን እኛ ለእኛ የተሰኘውን ትውልድ ኢትዮጵያንና ኤርትራውያን ተማሪዎችን ለከፍተኛ ውጤት ለማብቃት በማማከር ዙሪያ ስለሚንቀሳቀሰው መርሃ ግብር ስለነገራችሁን ስላጋራችሁን ሀሳብ ሁሉ በጣም አመስጋኝ ነኝ። መልካሙ ሁሉ ይግጠማችሁ፣ በርቱ። እኛም እናመሰግናለን። ጋቢና ቪኦኤ ይቀጥላል። ከአሜሪካ ድምፅ ሚዛን ወጣት የህግ ባለሙያዎች መካከል ከዘጠኝ ዓመታት በፊት ከዲላ ዩኒቨርሲቲ ተመርቀው በወጡ የህግ ምሩቃን የተመሰረተ የበጎ ፈቃደኞች ስብስብ ነው የማዕከሉ የህግ ባለሙያዎች በማዕከላዊ ኢትዮጵያ በሲዳማ ና በደቡብ ኢትዮጵያ ክልሎች የወንጀልና ፍትህ ብሔር ጉዳዮችን ጨምሮ በማናቸውም የህግ ጉዳዮች ላይ በነጻ የማማከርና ጥብቅና የመቆም አገልግሎት ይሰጣሉ በዚህ ጉዳይ ላይ ኤደን ገረመው ቀጣዩን አጠናቅራለች በ2007 ዓ ም በአስር የዲላ ዩኒቨርሲቲ የህግ ምሩቃን የነፃ የህግ አገልግሎት መስጠት የጀመረው ሚዛን ወጣት የህግ ባለሙያዎች ማዕከል በሲዳማ ማዕከላዊ ኢትዮጵያና በደቡብ ኢትዮጵያ ክልሎች የነፃ የህግ ማማከር አገልግሎትና ጥብቅና የመቆም ስራዎችን ይሰራል። የህግ ባለሙያው አቶ አማኑኤል ድባቤ ከቀደሙት መስራቾች መካከል አንዱ ሲሆኑ እንዲሁም በአሁኑ ሰዓት ማህበሩን በጊዜያዊ ዋና ስራ አስፈጻሚነት በማገልገል ላይ ይገኛሉ እና ጊዜ በሚቋቋሙበት ጊዜ የነፃ ህግ ድጋፍ አገልግሎትን ለመስጠት በማሰብ የተቋቋመ ነው። አቅም ለሌላቸው ለማህበረሰብ ክፍሎች በየትኛውም የህግ ጉዳይ ያላቸው ተቀበላቸው ጽፎ ይመጡ ነበር። አቅም እንደሌላቸው ጠበቃ መቅጠር አይችሉም። እንደምታውቂው፣ እኛ ሀገር ፍትህ በጣም ውድ ናት። እውነት ለመናገር እኔም ጠበቃ ስለሆንኩኝ አውቀዋለሁ። ለአንድ ጉዳይ የሚጠየቀው ገንዘብ እጅግ በጣም ብዙ ነው። የህግ ጽሑፍን እንዲሁም ማህበሩ እያደገ ሲመጣ ደግሞ የጥብቅና አገልግሎት በተለይ ጠበቃ የሚያስፈልጋቸው ሰዎች ስለነበሩ በተለይ ሴቶች በሚያደርጉት የሙግት ሂደት ላይ በፍርድ ቤት ላይ ቆሞ እነሱን ወክሎ መከራከር አስፈላጊ በሚሆንባቸው ኬዞች ላይም ጠበቃ በማቆም መስራት የጀመረ ድርጅት ነው። ማዕከሉ ከቀበሌ ጠበቃ የማቆም አቅም እንደሌላቸው አስመስክረው ለሚመጡ ለማናቸውም የህብረተሰብ ክፍሎች የፍትሐብሔር እና የወንጀል ጉዳዮችን ጨምሮ የማማከር እንዲሁም የጥብቅና አገልግሎት እንደሚሰጥም አቶ አማንኤል ይናገራሉ። አሁን ላይ እየሰራ ነው ካለው ሁኔታ ላይ በሁለቱም ዘርፎች ማለት ነው። በወንጀል ጉዳዮችም እየሰራን ነው የምንገኘው፣ በፍትሐብሔር ጉዳዮችም እያገለገልን ነው የምንገኘው። ሁለቱንም የህግ ዘርፎች ነው የምንነካካው ማለት ነው። በተለይ በወንጀል ጉዳይ ላይ አንድ አቅም የሌለው እስረኛ የዋስትና መብቱን ከማረጋገጥ አንጻር እየሰራ ነው ያለ ነው ስራ አሁን በቅርብ የጀመረ ነው። አልሬዲ አንድ ዓመት ሆኖታል። የፈረንሳይ ተራድኦ ድርጅት የሚረዳን ነው። በኮንሰርት የሆነን የምንሰራው ስራ ነው እና እሱ በጣም ስኬት ነው ብለን ነው የምናስበው። በኢትዮጵያ ደረጃም የመጀመሪያው ነው የሚመስለኝ እስካሁን በወንጀል ጉዳይ ላይ የነጻ ሕግ ድጋፍ አገልግሎት በተለይ በቅድመ ሙግት ሂደት ላይ የነጻ ሕግ ድጋፍ አገልግሎት የሰጠ ተቋም እኔ አላቅም፣ እና ያለኛ በጣም ስኬት ነው። በዋናነትም የቤተሰብና የሴቶች ጉዳዮች እንደሚያጋጥሙ አቶ አማኑኤል ጨምረው ገልጸዋል። የሲዳማ ክልል ነዋሪ የሆኑት የልጆች እናት ወይዘሮ ስምረት አጥላባቸው ስድስት ዓመት በፈጀው የፍቺና የንብረት ክፍፍል ጉዟቸው ማዕከሉ እንዳገዛቸው ይገልጻሉ። ያገኘሁት አገልግሎት ምንድን ነው? በባልና ሚስት ንብረት ክርክር ጉዳይ የነጻ ህግ ድጋፍ አገልግሎት ድጋፍ ሰጪዎች ጠበቃን ይቆመልኝ የሰጠኝ አገልግሎት በጣም ቆንጆ ነገር ነው። ምክንያቱም እኔ በዚህ በቤተሰብ ጉዳይ በፍቺ ጉዳይ ከፍቺ በኋላ ባለው ክርክር ጉዳይ ስድስት አመት ነው ከኔ ጋራ የቆዩት በማማከር፣ በማገልገል፣ በመጻፍ፣ በማባዛት እንደገና የተከላካይ ጠበቃ ሆነው በመቆም ለስድስት ዓመት ያህል አገልግለውኛል። ብዙ እናቶችን ይረዳሉ፣ እናቶችን ያገለግላሉ። ሌሎች ወንዶችንም አይቻለሁኝ እንደዚህ አይነት የተለያየ ክርክር ያለባቸውን ሚዛን ወጣት የህግ ባለሙያዎች ማዕከል የተለያዩ የመብቶች ስልጠና መስጠት አንደኛው ምግባሩ ሲሆን አቶ አማንኤል በተለይም በሐዋሳ ፓርኮች ውስጥ የአሰሪና የሰራተኛ ህግን በተመለከተ ስልጠናዎችን ሰጥተናል ይላሉ። ያ በተለይ የግንዛቤ ማስጨበጫ በሰፊው የሰራ ነው። ሐዋሳ ኢንዱስትሪያል ፓርክ ላይ ላሉ ሰራተኞች፣ በተለይ ፓርኩ በተቋቋመባቸው ጊዜያቶች ከፍተኛ የሆነ የመብት ረገጣም ስለሚካሄድ እዛ የሚገቡት አብዛኞቹም በገጠር አካባቢ የሚመጡ ስለሆነ ስላላቸው መብት አያውቁም። አሰሪውም ቢሆን ይህንን መብት አይነግራቸውም ምን አይነት መብት እንዳላቸው ኢቨን ኮንትራት ራሱ የማግኘት ውል ራሱ የማግኘት መብት እንዳላቸው ራሱ አያውቁም። ስለዚህ ይህንን ጉዳይ በተለይ ከኬር ኢትዮጵያ አለ ኤንጂኦ ነው አዋሳ ላይ የሚሰራ ከነሱ ጋር በመሆን ወደ ሶስት መቶ ለሚጠጉ ሴቶች ምን አይነት መብት እንዳላቸው ስራ ላይ ያላቸው መብቶች ስልጠና ሰጥተናል። በተከታታይ አንዳንድ መድረኮች ላይም ተጋብዘን እስኪ በዚህ ጉዳይ ላይ ስልጠና ስጡ ተብለን እየሄድን የግንዛቤ ማስጨበጫ ህጉ ምን ይላል፣ ወደሆነ ተግባር ውስጥ ከመግባታቸው በፊት ምን አይነት ነገር ማወቅ አለባቸው የሚሉትን ነገሮች እንሰጣለን። ያው ይሄንን ነው በዋነኛነት ግንዛቤ ማስጨበጫ የምንለው። ከዚህ በተጨማሪም ለሕዝብ ጥቅም የሚደረጉ ሙግቶች ላይ ከቅርብ ጊዜ ወዲህ ማህበረሰቡን ወክለው መሟገት መጀመራቸውንም አስታውቀዋል። ግን ይሄ ስትራቴጂ ሊቲጌሽን የሚባለው ወይም በእኛ አገር ለሕዝብ ጥቅም ተብሎ የሚደረጉ ሙግቶች አሉ እና ያ ደግሞ ምናልባት ያ ጉዳይ አብዛኛው ማህበረሰብ እየጎዳው ሊሆን ይችላል እና እየጎዳው በሚሆንበት ጊዜ ላይ አንድ ሰው ይመለከተኛል ያለ ሰው ያንን ይዞ ፍርድ ቤት መቅረብ የሚችልባቸው እድል የሚሰጡ ሕጎች አሉ። ለምሳሌ አሁን አዋሳ ላይ አንድ ያስወሰንነው ውሳኔ አለ። ከዲፌንድ ኤንቫይሮንመንት ወይም ቁምል አካባቢ ከሚባል ድርጅት ጋር በመሆን የአካባቢ ብክለት ላይ ማለት ነው፣ ቆሻሻ መጣያ አለ። እዛ ቆሻሻ መጣያ ላይ በጣም ብዙ ሺህ ሕዝብ ይኖራል። ስለዚህ በዛ ቆሻሻ ምክንያት እጅግ በጣም ብዙ የጤና እክሎች እየደረሱ ነው የሚገኙት። ስለዚህ የእነዚህን ህዝብ ጥቅም ለማስጠበቅ ብለን ፍርድ ቤት ሄደን ክስ ከፍተን ያስወሰናቸው ውሳኔዎች አሉ፣ ከአካባቢ ሙግት ጋር በተገናኘ ማለት ነው። ያም እንደውም በኢትዮጵያ ደረጃ የመጀመሪያው ነው የሚመስለኝ ከኢንቫይሮሜንታሊ ጉዳዮች ጋር በተገናኘ ስለዚህ እንደዚህ አይነት ችግሮች አሉ። ብዙ ጊዜ አሁን አዋሳ ላይ ለምሳሌ ሁለት ኬዞችን አስወስነናል። የሚዛን ወጣት የህግ ባለሙያዎች ማዕከል ጊዜያዊ ዋና ስራ አስፈጻሚ አቶ አማኑኤል ድባቤ ማህበሩ የበጎ ፈቃደኛ የህግ ባለሙያዎች ፍላጎቱ ከፍተኛ መሆኑን በመግለጽ በህግ ሙያ የተመረቁ ወጣቶች በበጎ ፈቃደኝነት አባል ሆነው እንዲያገለግሉም ጥሪ አድርገዋል። ከአሜሪካ ድምጽ ለተጠናቀረው ዘገባ አይደንገረመው ከዋሽንግተን ዲሲ ሄደን እናመሰግናለን። ቀጣዩ ዘገባ ከፓሪስ ኦሎምፒክ ጋር የሚያያዝ ነው። የሰብአዊ መብት ተከራካሪ ቡድኖች የፈረንሳይ ባለስልጣናት ከፓሪስ ኦሎምፒክ አስቀድሞ ስደተኞችን እንዲሁም በወሲብ ንግድ የሚተዳደሩ ግለሰቦችንና በዋና ከተማይቱ ዙሪያ ያሉ ሌሎች ወገኖችን እያፈናቀል ያለው እርምጃ የማህበራዊ መሰረትን ማጽዳት ሲሉ ከሰውታል። አያይዘውም እርምጃው የኦሎምፒክ ውድድሮችን ከመቼውም በተሻለ ሁሉን አሳታፊ ለማድረግ ፈረንሳይ የገባቸውን ቃል ያመከነ ነው ብለውታል። የዚህን ጉዳይ ዝርዝር አሉላ ከበደ ያሰማናል። ከፓሪስ ጠርዝ ላይ ከሚገኝ የመጠለያ ካምፕ ውስጥ ያሉ ስደተኞች በማለዳው ያሉበትን ለቀው እንዲወጡ እየተደረጉ ሲሆን ቀጥሎ ስለሚጠብቃቸው ሁኔታ ግን እርግጠኛ አይደሉም። አብዱላይ ሶ ከጊኔ የመጣ ስደተኛ ነው። ወደዚህ እንድንመጣና መኖሪያ ቤት እንደሚፈልጉ ነገሩን። የኦሎምፒክ ውድድሮቹ እየተካሄዱም እዚህ ልንቆይ አንችልም። ወደ ሆነ ቦታ ወስደው ያሰፍሩናል። ይህን መሰሉ ስደተኞችን የማፈናቀል እርምጃ አዲስ አይደለም። የመብት ተሟጋች ድርጅቶች ከአሁን ቀደምም ትችት ሲሰነዝሩበት የቆየ ጉዳይ ነው። ይሁንና በተለይ የአሁኑ ዘመቻ መጠንና እየተከናወነ ያለበት ጊዜ የመብት ተሟጋቾቹን ይበልጥ አሳስቧቸዋል በቀናት እድሜ ከሚጀምረው የፓሪስ ኦሎምፒክ አስቀድሞ እየተፈጸመ በመሆኑ ይህን ሁሉ እንዴት ብለን እንግለጸው? ምክንያቱም በዚህ ሳምንት ብቻ የተፈጸመ አይደለም። ከተጀመረ ረጅም ጊዜ ሆኖታል። የፓሪስ የማኅበራዊ መሠረት ማጽራት እንለዋለን። ስለሆነም እውን እየታየ ያለው በኦሎምፒክ ሳቢያ መንገዶችን በሙሉ ካለው መከራና ድህነት የማጽራት ፍላጎት ነው። የቦርሶቲ የበጎ አድራጎት ድርጅት የሜዳዩ ሌላ ገጽ የተባለ የመብት አስከባሪዎች ትስስር መረብ አካል ነው። ከውድድሮቹ አስቀድሞ ባሉት ወራት ውስጥም በመቶዎች የሚቆጠሩ ሰዎች ወደ ሌላ ቦታ እንዲዛወሩ መደረጉን አስታውሶ ስደተኞች ብቻ ሳይሆኑ ሴተኛ አዳሪዎችና ሌሎችም አካባቢውን እንዲለቁ ብርቱ ጫና እየተደረገባቸው መሆኑን አመልክቷል። አንዳንድ ስደተኞችም ከመዲናይቱ ርቀው ወደሚገኙ አካባቢዎች በመላካቸው በቀላሉ የማይገኙ ስራዎቻቸውን እንዲያጡና ለማህበራዊ አገልግሎት እጦት መዳረጋቸው ተነግሯል። የፈረንሳይ ባለሥልጣናት በበኩላቸው ታዲያ ስደተኞቹ መሄድ የሚፈልጉበትን ቦታ መምረጥ ይችላሉ ይላሉ። አዴላይን ሳቪ የፈረንሳይ ኤል ደ ፍራንስ ግዛት ጽሕፈት ቤት ኃላፊ ናቸው። እነዚህን ስራዎች ለአመታት በየሳምንቱ ስናስፈጽም ቆይተናል። በኢል ደ ፍራንስ ግዛት ላሉ በአስቸጋሪና ንጽህናቸው በተጓደለ ሁኔታዎች ውስጥ ለሚኖሩ ሰዎች መጠለያ ያበጃሉ። በተጨማሪም ፓሪስ ውስጥ ያሉን የአስቸኳይ ጊዜ መጠለያዎች በመሙላታቸው መጠለያ የሚያስፈልጋቸውን ሰዎች ወደ ሌሎ ሌሎች የፈረንሳይ ግዛቶች ስንልክ ቆይተናል። ስለሆነም አዲስ መጪዎች ከፓሪስ ጋር ቁርኝት ከመፍጠራቸው አስቀድሞ በሌሎች አካባቢዎች እድላቸውን እንዲሞክሩ ነው የምንመክራቸው። ይህ ስደተኞቹን የማፈናቀል እርምጃ የመጣውም በፈረንሳይ የጸረ ስደተኛ ዝንባሌ እያየለ በመጣበት በዚህ ጊዜ መሆኑን እና ለቀኝ አክራሪው ናሽናል ራሊ ፓርቲ መግነን ምክንያት መሆኑም ተዘግቧል። የፓሪሱ ግራዘ አብራችሁን ስላመሻችሁ በእጅጉ እናመሰግናለን። የነገሰ በለን መልካም ምሽት ናቸው።